ነፃ የንግድ ቀጠናን መመስረትን ኢትዮጵያ ከተኛችባቸው ዘርፎች አንዱ በሚል የጠቀሱት ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ሁኔታ ውስጥ ቆይተዋል ያሏቸው የአገር ውስጥ ባለሀብቶች አሁን በተፈጠረው ምቹ ሁኔታ ተሳታፊ እንዲሆኑ ጠይቀዋል። እኛ በጠለቀ እንቅልፍ ውስጥ ሆነን ሳንጠቀምበት የቆየን ቢሆንም አሁን መጀመሩን እንደ መልካም ነገር ወስደን በተለይ ኢትዮጵያውያን ኢንቨስተሮች ከኢትዮጵያ በላይ በጥልቅ እንቅልፍ ውስጥ ደግሞ እናንተ ስላላችሁ መንቃት ያስፈልጋል። ያደገች ሀገር ውስጥ ያለ ሀብታምና ድሀ ሀገር ውስጥ ያለ ሀብታም አንድ አይደለም። እናንተ መንቃት ይኖርባችኋል። እዚህ ስፍራ ውስጥ ሁሉም ኢንቨስት ማድረግ የሚፈልጉ ኃይሎች የተጋበዙ ቢሆንም ኢትዮጵያውያን ግን ሳት ቀደሙ። ተሽቀዳድማችሁ በኢምፖርትና ኤክስፖርት ስራዎቻችን ላይ እምርታ እንድናመጣ ከመንግስት ጎን ሆናችሁ መስራት ይኖርባቸዋል። ጠቅላይ ሚኒስትሩ በድሬዷ የመጀመሪያው ሆኖ ወደ ስራ በገባው ነጻ የንግድ ቀጠና የሚወጡ ህጎች ኢትዮጵያ ውስጥ ከሚወጡ ህጎች ቀለል ያሉ መሆናቸውን ገልጠው ቀጠናው ውጤታማ ከሆነ በሌሎች አካባቢዎች ተመሳሳይ ቀጠናዎች እንደሚከፈቱ ጠቁመዋል። በዚህ ቀጠና ውስጥ የሚወጡ ህጎች በአጠቃላይ ኢትዮጵያ ውስጥ ካሉ ህጎች ቀለል ያሉ ናቸው በፋይናንሽል ስርዓቱ በከስተም ስርዓቱ በአብዛኛው ከቢሮክራሲ ጋር የሚያያዝ አሰራር የቀለጠፈ እንዲሆንና ቀለል ያለ እንዲሆን በመንግስት የሚሰራ ሲሆን እናንተም ቀደም ቀደም እያላችሁ አካባቢን የመጠቀም ኤክስፖርታችንን ማሳደግ ኢምፖርታችንም ስርዓት ባለው መንገድ ሀገር በሚያሳደግ መንገድ እንዲሆን ማድረግ ይጠበቅባቸዋል። ይህ ስፍራ በፍጥነት የተሳካ ከሆነ በርከት ባሉ ቦታዎች መሰል የንግድ እና የኢኮኖሚ ነፃ ቀጠናዎች ይከፈታሉ። የትራንስፖርትና ሎጂስቲክስ ሚኒስቴር ሚኒስትር ወይዘሮ ዳግማዊት ሞገስ በበኩላቸው የነፃ ንግድ ቀጠና መስፋፋት ሀገሪቱን ከተደጋጋሚ የሎጂስቲክስ ወጪዎች ማዳንን ጨምሮ በርካታ ጠቀሜታዎች እንዳሉት አብራርተዋል። የልዩ ኢኮኖሚ ቀጠናዎች መስፋፋት የሀገራችንን ገቢ ጭነቶች ባጠረ የአቅርቦት ሰንሰለት በብዛት በማስገባት ከብዛት የሚገኝ የሎጂስቲክስ ቅናሽ ወይም ኢኮኖሚ ኦፍ ስኬል ተጠቃሚ በማድረግ ለዋጋ መረጋጋት ከፍተኛ አስተዋጽኦ ያደርጋል። በተጨማሪም በሎጂስቲክስ ሂደቱ ከሚከሰቱ ተደጋጋሚ የሎጂስቲክስ ወጪዎች የሚያድነን ሲሆን በዚህ ምክንያት ይባክን የነበረውን የውጭ ምንዛሪ ያስቀራሉ። በልዩ ኢኮኖሚ ቀጠናዎች ምርቶች እሴት ተጨምሮባቸው ወደ ውጭ ሲላኩ የውጭ ንግድ ምጣኔያችንን ከማሳደግና ና የውጭ ምንዛሬ ምንጭ ከመሆን ባሻገር የሀገር ውስጥ የምርት ግብዓት አቅራቢዎችና መለስተኛ አምራቾች አቅም በመጨመርና በሀገር በቀል ኢንዱስትሪዎችን በማሳደግ የገቢ ንግድ ንግድን የመተካት ግባችንን ያሳካል። እንዲሁም ከፍተኛ አቅም ያላቸው የውጭ ኢንቨስተሮችን የሚስብ በመሆኑ ከውጭ ቀጥታ ኢንቨስትመንት ሀገራችንን ተጠቃሚ ያደርጋል። የድሬዳዋ አስተዳደር ከንቲባ አቶ ከድር ጁሃር የነጻ ንግድ ቀጠናው ስራ መጀመር ለረዥም ዓመታት በማንቀላፋት ውስጥ ቆይታለች ላሏት ድሬዳዋ መነቃቃት የሚፈጥር መሆኑን ጠቅሰው ለውጤታማነቱ አስፈላጊው ድጋፍ ይደረጋል ብለዋል። ድሬዳዋ ለዓመታት የቀድሞ ስምና ዝናዋ በማይመጥን በማንቀላፋት ውስጥ የቆየች ቢሆንም ለውጡ በኋላ መንግስት ደረቅ ወደብም እንዲገነባና ነጻ ንግድ ቀጠና እንዲጀመር ውሳኔን ሰጥቷል። የድሬዳዋ ነጻ ንግድ ቀጠና ስራ መጀመር ድሬዳዋ ወደ ቀድሞ ከፍታዋ ለመመለስ የጀመረችውን ዘርፈ ብዙ ጥረት ኡን እንዲሆን ትልቅ እድል የሚፈጥርና በሀገራችን የሎጂስቲክ እንቅስቃሴ ላይ ትርጉም ያለው ለውጥ የሚያመጣ በመሆኑ የድሬዳዋ አስተዳደር ለስራው መቀላጠፍ አስፈላጊ የሆነ በመንግስትና በህብረተሰቡን በማቀራረብ ዝግጁ መሆናችንን በዚህ አጋጣሚ ላረጋግጠ እፈልጋለሁ። ነፃ የንግድ ቀጠናውን በይፋ ለማስጀመር በድሬዳዋ በተካሄደው መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ እንግዶች ተገኝተዋል። ለዲደብሊው ዘገባ መሳይ ተክሎ ድሬዳዋ።